ዩኤስ ኤስ ዊንስተን ቸርችል የተባለችው ግዙፏ ሚሳይል መር አውዳሚ የጦር መርከብ ከትላንት በስቲያ ሰኞ ሱዳን ወደብ ስትደርስ የሱዳን ባለስልጣናት እጅግ በጋለና በደስታ ስሜት የተቀበሏት ሲሆን የሱዳን የባህር ኃይል አዛዥ አልናሪ ሀሰን የአሜሪካ ባህር ኃይል ጉብኝቱን ያደረገው በወሳኝ ወቅት ነው ብለዋል። የሱዳንና ና የዩናይትድ ስቴትስ ግንኙነት ከተቋረጠ ከሰላሳ አመታት በኋላ ዩኤስኤስ ዊንስተን ቸርችል የተባለችው ሚሳይል መር አውዳሚ የጦር መርከብን ሱዳን ተቀብላ በማስተናገዷ ደስተኛ ናትን ብለዋል። ጉብኝቱ ታሪካዊ ነው እናም ከፍተኛ እንደምታለው ካሉም በኋላ የሱዳን ና የዩናይትድ ስቴትስ ዳግም ግንኙነትን የሚወክል ነው ብለውታል። ሱዳን በአውሮፓውያን የቀን አቆጣጠር በአስራ ዘጠኝ ጸናዎቹ ከአልቃይዳ መሪ ጋር በተያያዘ አሸባሪዎችን በሚደግፉ መንግስታት ዝርዝር ውስጥ ተመዝግባ ለሶስት አስርት አመታት የቆየች ሲሆን ባለፈው ታህሳስ ወር የቀድሞ ፕሬዚዳንት ትራምፕ አስተዳደር በወሰደው አቋም ከዚህ ዝርዝር ውስጥ እንድትወጣ ተደርጋለች። የባህር ኃይሉ ጉብኝትም በሱዳን ላይ የተጣለው ማዕቀብ ከተነሳ ከሁለት ወራት በኋላ የተደረገ ነው። ሚሳኤል መር አውዳሚ የጦር መርከቧን ይዘው ሱዳን የገቡት የአሜሪካ የአፍሪካ እዝ መኮንኖች ሱዳንን የጎበኙ ሲሆን ዩናይትድ ስቴትስ ከሱዳን ጋር የወታደራዊ ለወታደራዊ ቁርኝት ፍላጎት ላት አንጸባርቀዋል። የዩናይትድ ስቴትስ ባህር ኃይል ስድስተኛ መርከብ ጉዳዮች ኃላፊ ሬየር አድሚራል ሚካኤል ባዜ የዩናይትድ ስቴትስ ፍላጎት ከሱዳን ጋር በትብብር መስራት መሆኑን ገልጸዋል። እዚህ የተገኘሁበት ምክንያት ከእናንተ ሀገር የበለጠ ለመማርና የባህር ኃይል ግንኙነቱን ለማጠናከር ነው። በጣም ብዙ የምንጋራቸው ሴቶች አሉን። ላለፉት ጊዜያት ሱዳንና የሱዳን ህዝቦች ዲሞክራሲን ለማሻሻል ባሳዩት ለውጥ ኩራት ይሰማኛል። ይህንን የምንደግፈው ጉዳይ ነው። ነገር ግን እኔ ዛሬ እዚህ የተገኘሁበት ዋናው ምክንያት ከባህር ኃይል ባልደረቦቻችን ጋር ወዳጅነት ለመፍጠር ነው። ከዚህ አንጻር እጅ ለእጅ ተያይዘን የምናደርገውን ጉዞ እጠብቃለሁ። የአሜሪካ ባህር ኃይል ዩኤስኤስ ዊንስተን ቸርችል የተባለችውን ግዙፍ ሚሳይል መር አውዳሚ የጦር መርከብ ይዞ ጉብኝት ያደረገው ቀደም ብሎ የገባው የሩሲያ የጦር መርከብ በሱዳን ወደብ ላይ ከቆመ በኋላ ነው። ሩሲያም የመጀመሪያው የባህር ኃይል ጣቢያዋን ለመገንባት የሱዳንን መንግስት ፈቃድ እየጠበቀች ትገኛለች ተብሏል። ናባ ማህዲን ከካርቱም ላጠናቀረችው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ